አቶ አዳሙ ተፈራ በመድበለ ባህል የወጣቶች ማዕከል የትምህርት ፕሮጀክት መኮንን፣ ቀደም ሲልም በተከታታይ በጽሁፍ የርቀት ትምህርትን አስመልክተው በዚሁ በኛ ፕሮግራም ከማህበረሰብ ለማህበረሰብ ዝግጅት ላይ አመለካከቶን አቀርበዋል። በአሁኑ ወቅት ከወላጆች ጋር በተለይ ውይይቶችን አከናውነዋል። ይህንኑ የርቀት ትምህርት ያሳደራቸውን ተጽዕኖዎች አስመልክቶ በኮቪድ-19 ወረርሽን ሳቢያ ና ያል ወላጆች ጋር ውይይት አድርገዋል። ከወላጆቹ ጋርስ ውይይታችሁ ዋነኛ የመናገሪያ አጀንዳ ምን ነበር? እንደተለመደው አመሰግናለሁ ካሳሁን። እርግጥ ነው ይሄ በተከታታይ ሳቀርበው የነበረው በዚ ጉዳይ ላይ ማጠቃለያ ነው። አስር ኢትዮጵያውያን ወላጆች ጋር ተወያይቼ ነበር እና በእርግጥ ውይይቱ ሳይንሳዊ የቅኝታዊ ጥናቶችን የተከተለ ሳይሆን እንዲሁ አጠቃላይ ውይይት ነው እና በዛ መሰረት በተለይ ልጆች ከቤት ሲማሩ ምን አጋጠማቸው? ያንንስ የገጠማቸውን ተግዳሮት እንዴት ተቋቋሙ? ወደፊትስ ከዚህ ሁኔታ ምን ይማራሉ? ተመሳሳይ ሁኔታ ቢከሰት ወላጆች ከዚህ በመነሳት ምን ለማድረግ ዕቅድ አላቸው በሚሉ ጉዳዮች ዙሪያ ተነጋግረናልና እጅግ በጣም ሰፊ ነው የተነሳው ጉዳይ። ከልጆች የአእምሮ ጤና አንስቶ አጠቃላይ ደህንነት፣ እንዲሁም የኢንተርኔት አጠቃቀም፣ የሶሻል ሚዲያ ጉዳይ ልጆች ከቤት ሲማሩ ደግሞ ወላጆች ስራ፣ የተለያየ የቤት ኃላፊነትን እና የልጆችን ትምህርት አንድ ላይ አሳልጦ በማካሄዱ ረገድ የገጠማቸውን ችግር እና እነሱስ እንደ ወላጅ ምን አይነት እገዛ ያደርጉ እንደነበረ በመሳሰሉት ጉዳዮች ላይ ነው እንግዲህ የተወያየ ነው። በስፋት ተወያይተናል። በዚህ አጋጣሚ እነዚህ ወላጆች ለጊዜያቸውና ሀሳባቸውንም በግልጽነት ስላካፈሉኝ በዚህ አጋጣሚ ላመሰግናቸው ወዳለሁ ካሳሁን። አሁን እንዳነሱት በዘርፈ ብዙ የሆኑ ጉዳዮች ላይ ተናግራችኋል። በተለይ በርቀት ትምህርት ቤት ውስጥ ሆኖ ተማሪዎች በሚማሩበት ወቅት ወላጆች በአስተማሪነት ዘርፍ የሰለጠኑ አይደሉም። ከዛ አኳያስ ምን ነበር ጎልቶ የወጣው? በተለይ ትምህርትን ከማስተማር አኳያ። ሌላው ደግሞ እንደተነሳውም በተለይ ይሄ ትምህርቱ የርቀት ትምህርት ስለሆነ የግድ በኦንላይን ላይ የሚሰጥ የሚማሩበት ጉዳይ ነው። ወላጆች ደግሞ እዛ ቦታ ላይ ብዙ ጊዜ ሲቆዩ ምን እንደሚሰሩ አያውቁም። ይሄ የበርካታ ወላጆች ችግር ነውና እዚህን እንዴት ተቋቋሟቸው? ጭንቀት ጭንቀትስ እንዳያድረባቸው መዝናኛን በተመለከተስ እንደዚሁ ቅድም እንዳነሱት በምን መልክ ነው የተለያዩ ወላጆች ተሞክሯቸውን ያጋሩት? ጥሩ ጥያቄ ነው። እንግዲህ በአብዛኛው ልጆች ከቤት ሲማሩ ትልቁን ተግዳሮ ገጠመን ያሉት የመጀመሪያ ደረጃ ትምህርት ቤት የሚሳተፉ ልጆች ያሏቸው ናቸው። በተለይ ትምህርቱን በወቅቱ የተሰጣቸውን ስራ ለመጨረስ በስነ ስርዓት እንዲሳተፉ በሌላ ነገር ሀሳባቸው ሳይሰረቅ እንዴት ትምህርታቸው ላይ ብቻ ማተኮር እንዳለባቸው ያን ማረጉ የብዙዎቹ ትልቁ ተግዳሮት ነበረ። ካረግናቸው ናቸው ውይይቶች ውስጥ ለምሳሌ አንድ ወላጅ ሲናገሩ በዚህ በኮቪዱ ውስጥ የእኔ የወላጅነት አቅም እጅግ የተፈተነበት ሰዓት ነው ብለዋል። እኒሁ አባት በመቀጠልም የርቀት ትምህርት በፍጹም ለልጆች የሚሆን ነገር አይደለም ሲሉም አንስተዋልና። ከዚህም በተጨማሪ አንደኛ ወላጅ በተለይ ትምህርት ቤቶች ከተማሪዎች የሚጠብቁባቸውን ስራ ማከናወን እንዲችሉ የሚያደርጉት መምህራን ናቸው። አንድ ወላጅ ሲናገር የኔ ተግዳሮት ዋናው ልጄ እንደ ጓደኛ አባት ነው የምታየኝ፣ በፍጹም በመምህርነት ቦታ ጠብቃኝ አታውቅም፣ ያ ስራዬን አስቸጋሪ አድርጎታል ብለው ነበር። ሌላ ምናልባትም ከቋንቋ መረዳት የትምህርት ስርዓቱንም በቅጡ ካለማወቅ ጋር በተያያዘ ምክንያት ልጃቸውን ማገዝ እንዳልቻሉ እና በዚያም ያላቸውን ግንኙነት እንዳሻከርም የጠቀሱ አሉ። እንግዲህ ዞሮ ዞሮ ይህ አዲስ ልምምድ ነው። ሁላችንም እንደምናውቀው በመቶ ዓመት ታሪክ ውስጥ ያጋጠመ ወረርሽኝ ስለነበር ለመምህራንም፣ ለወላጆችም አዲስ ነገር ነው እና ወላጆች ግን ምንም እንኳን ሁኔታው አስቸጋሪ አስቸጋሪና ብዙ ፈታኝ ቢሆንም የሚችሉትን አቅም ለማድረግ ሞክረዋል። አንድ ወላጅ ለምሳሌ ልጆች ከጭንቀት እና ከተለያዩ ቀኑ ሙሉ ቤት ውስጥ ስለሚውሉ እና የተለያየ ኮምፒውተር ላይ ስለሚውሉ ከዛ ሁኔታ ትንሽ ወጣ ብለው እንዲዝናኑ የተለያዩ ነገሮችን ተግባር ያድርገዋል። ለምሳሌ አንድ ወላጅ የነበረኝን የጠረጴዛ ኳስ ጨዋታ እውቀት የተጠቀምኩበትና ልጆችንም ከዛ ሁኔታ እንዲወጡ ያገዝኩበት አንዱ ጥሩ አጋጣሚ ነው ብለዋል። ሌሎች የእግር ጉዞ ከዚህ በፊት ሞክረውት ማውቁትን እንዳደረጉ በተለያየ ኪነ ጥበብ ላይ አብሮ ምግብ በማብሰል ጉዳይ ላይ እነዚህና የመሳሰሉትን ነገሮች እንዳደረጉ እንደ ምሳሌ አንስተው ተናግረዋል። አንድ ወላጅ እንዲያውም አባትየው የእግር ጉዞ ሲያደርጉ፣ እናትየዋ ደግሞ ለየት ያለ ክፍል በማዘጋጀት የፖፕኮርን ሲኒማ ምሽት ብለው ያዘጋጁላቸው ነበር በሳምንት ውስጥ አንድ ቀን እና እንግዲህ ወላጆች የተቻላቸውን በማድረግ ልጆቹን ለማገዝ ከአእምሮ ጭንቀት እንዲወጡ፣ ሀሳባቸውን እንዲሰበስቡ፣ ትምህርት ብቻ ሳይሆን የተለያዩ መዝናኛዎች ላይም እንዲያተኩሩ ጥረት አድርገዋል ማለት ነው። ሌላው እንደዚሁ የዳሰሱባቸው ነገሮች ቢኖር በግልና በህዝብ ትምህርት ቤቶች ውስጥ የተመለከተ ነው። እንደሚታወቀው አውስትራሊያ በሶስት የተለያዩ ትምህርት አስጣጦች ያሉ የግል፣ የካቶሊክና ህዝብ ትምህርት ቤቶች። በተለይ በሁለቱ በግልና በህዝብ ትምህርት ቤቶች ውስጥ ወላጆች ተሞክሯቸው ምን ይመስል ነበር? ልዩነቶችና ተመሳሳይነታቸውን እንዴት ነበር የገለጹሉት? የሚገርመው በዚህ በዝግ ወቅት በተለይም ልጆች ከቤት ሲማሩ ሁለቱንም ሁኔታ የተለማመዱ አንድ እናት ነበሩ። በዚህ ውይይት ላይ ሀሳባቸውን ያነሱና የእሳቸው የተጨበጠ ልምድ ጥሩ ማነጻጸሪያ ሆኗልና በቀጥታ እሳቸው ያሉትን ብጠቅስ፣ ልጆቼ በህዝብ ትምህርት ቤት በነበሩበት ወቅት ትምህርት ቤቱ ያለማሰልስ ቀጥተኛ ድጋፍ ይሰጣቸው ነበር። የኔን እገዛ ያን ያህል አላስፈለጋቸውም ነበረ። ወደ ግል ትምህርት ቤት ሲዞሩ ግን እኔ ላይ ስራ በዝቶብኝ ነበር ትምህርታቸውን በቀጥታ ማገዝ ነበረብኝ። ልጆቼ በግል ትምህርት ቤት ሲማሩ ትምህርት ቤቱ የጽሁፍና አንዳንዴም የቪዲዮ መመሪያ ይልክላቸው ነበር። አንደኛ ደረጃ ያሉት ብዙም ስለማይገባቸው እኔው ማገዝ ነበረብኝ። እርግጥ ነው የግል ትምህርት ቤቱ በሳምንት አንድ ጊዜ የማህበራዊ መገናኛና መዝናኛ ፕሮግራም ያዘጋጅ ነበር ብለዋል። እሳቸው ብቻ ሳይሆኑ ሌሎችም እንደዚሁ የግል ትምህርት ቤት ልጆቻቸውን የሚወስዱ ወላጆች ተመሳሳይ ነገር እንደገጠማቸው በተናጠል ልጆቹን የማገዙ ነገር ያን ያህል የጎላ እንዳልነበረ እንደውም አንድ ወላጅ አልፎ ተርፈው ያን ያህል አግዙም ነበር እና ክፍያውን ግን አልቆመም፣ ለምንድን ነው ብለው ሁሉ እስከመጠየቅ ደርሰው ነበር። የበለጠ የተሻለ ሆነ ያገኙት አብዛኞቹ ወላጆች የህዝብ ትምህርት ቤት የህዝብ ትምህርት ቤት መምህራን ክትትል ያደርጉ ነበር። እንዲያውም ወላጆች ወይ ልጆች ጥያቄ ሲኖራቸው ብቻ ሳይሆን እራሳቸው እየደወሉ መምህራኑ እንዴት ነው ምን አጋጠማችሁ ምን አግዛችሁ እያሉ የግል ድጋፍ ይሰጡ ነበርና የሚገርም ንጽጽር ነው በሁለቱ መካከል በዚያን ሰዓት የነበረው ወላጆችም ለዚህ ምክንያት ያነሱት በአብዛኛው እኛም ዝግጁ እንዳልሆነ ሁሉ ትምህርት ቤቶችም ዝግጁ አልነበሩም ለዚህ ሁኔታ በዚህ ምክንያት ሊሆን ይችላል የተለያየ አቀራረብና ድጋፍ ያየ ነው የሚልም አስተያየት ሰጥተዋል እና ጽጽሩን በዛ መልክ ነው ከሞላ ጎደል የማየው የእርስዎ ሁለቱም ልጆች ትምህርት ጊዜያቸውን አብቅተዋል። እንደሚታወቀው በተለይ ቪክቶሪያ ሜልበርን ውስጥ በዓለም ካሉ ከተሞች ሁሉ በኮሮና ቫይረስ ገደቦች ውስጥ ለረጅም ጊዜ በመቆየት ከ267 ቀናት በላይ በገደቦች ስር በመቆየት ቀዳሚነቱን ስፍራ ያዘች ነች። በጥሩም ሆነ በአሉታዊ ይነሳል። አሁን በእርግጥ ገደቦቹ ተነስተዋል። በገደቦቹ ስር በነበሩበትና አሁን በመላላታቸውስ የግል ተሞክሮ ምን ይመስላል? ግሩም ጥያቄ ነው። ልጆችን በተመለከተ እንዳነሳኸው የኔዎቹ ጨርሰዋል። እድለኛ ነኝ። በእንደዚህ አይነቱ ፈተና ውስጥ አላለፍኩም። ዞሮ ዞሮ ግን ይሄ ማንንም የሚለይ አይደለም፣ ሁላችንንም የነካ ነው። በቀጥታም ይሁን በተዘዋዋሪ በተለይ ማህበራዊ ተግባቦት ማህበራዊ ግንኙነት በህብረተሰብ ህይወት ውስጥ በግልም ይሁን በጋራ ከፍተኛ ዋጋ እንዳለው ያየ ነው። በዚህ ሰዓት ነው አደለም፣ የምታውቀው ሰውና ቤተሰብ ወይ የቅርብ ጓደኛ አደለም፣ ህብረተሰቡን በአጠቃላይ እንዲወጣ ወጣ ብሎ ማየቱ ራሱ የሚናፍቅበት ጊዜ ነበር እና በእውነት ይሄ ማህበራዊ ህይወት ዋጋው በደንብ የታየበት ሰው እጅግ የሚናፈቅበትና እንቅስቃሴው የሰው ልጅ ነፃነቱ የአእምሮ ብቻ ሳይሆን ለካ በምናደርጋቸው ነገሮች ላይ የተለያዩ ገደቦች መኖር ምን ያህል ህይወታችንን እንደሚያቃውሱ የታዘብንበት ነው እና እኔም በግሌም የገጠመኛ ነው። ለሁለት ዓመታት ያህል ከቤት ስራ መስራት በጣም እጅግ አስቸጋሪ የሆነ ተግባር ነው እና ይሄ ነገር ተነስቶ ወደ መደበኛው እንቅስቃሴ መግባታችን ለብዙ ሰዎች ትልቅ እረፍት ነው። ይሄ ነገር መሆኑ ቢታወቀንም ባይታወቀንም የሥነ ልቦናና የአእምሮ ጤና ላይ ያሳረፈው አሻራ ቀላል አይደለም። በዚህም ምክንያት ነው ያው እንደምናውቀው በተለይ በወጣቱ በኩል በርካታ ወጣቶች በዚህ በአእምሮ ጉዳይ ውስጥ እንደተሰቃዩና መንግስትም በዚህ ጉዳይ ላይ አሳሳቢ ሆኖ እንዳገኘው ያው የተለያዩ ዘገባዎች ያመለክታሉና ነገሩ መቀየሩ እጅግ በጣም የሚያስደስት ነው ወደ ቀድሞ ወደ ወትሮ እንቅስቃሴያችንን መመለሳችን ሁላችንንም ያረካን ነገር ነው። ምንም እንኳን በሽታው ያለ ቢሆንም አሁንም ቢሆን በዚህ ሁኔታ ውስጥ ሙሉ በሙሉ ከዚህ በሽታ ስላልተላቀቅን እያንዳንዱ ሰው ልዩ ጥንቃቄ እያደረገ መንቀሳቀስ እንዳለበት አምናለሁ። ዞሮ ዞሮ ግን ያው ወደ ቀድሞ ወደነበረው ህይወታችን ሙሉ በሙሉ ተመልሰናል ማለት ባይቻልም ግን ነገሩ ተለውጧል። መልካም ነው። የተሻለ ዘመን ደግሞ ከፊታችን ይጠብቀናል የሚል ግምት አለኝ። ዞሮ ዞሮ ከትምህርት አንጻር ልጆች ይህንን የተፈጠረውን ክፍተት እንዲሞሉ እንግዲህ ወላጆች፣ ትምህርት ቤቶች፣ መንግስት የተለያየ ጥረት እንደሚያደርጉ ይጠበቃል። ያ ለውጥ ያመጣል ብዬም ገምታለሁ። መልካም አቶ አዳሙ ተፈራ መድብለ ባህል የወጣቶች ማዕከል የትምህርት ፕሮጀክት መኮንን ስለ ቃለ ምልልሱ